sport. ጤና ይስጥልኝ አድማጮች፣ እንደምን እንደምን ቆይታችኋል። በእንግሊዝ ፕሪምየር ሊግ ፒየር ኤሜሪክ ኦባማ ኦባማያንግ ሄትሪክ በመስራት አርሰናልን ለድል አብቅቷል። እንደ ማንቸስተር ሲቲ ሌስተር ሲቲም ሊቨርፑል ላይ በግብ ተምነሽንሾበታል። ሊቨርፑል የቁልቁለት ጉዞውን ተያይዞታል። በሻምፒዮንስ ሊጉ ሊቨርፑል ነገማታ ከጀርመኑ ላይፕዚግ ጋር ይጋጥማል። በተመሳሳይ ሰዓት የስፔኑ ባርሴሎና የፈረንሳዩ ፓሪስ ሳን ጀርሞን ይገጥማል። ባርሴሎና በስፔን ላ ሊጋ ቅዳሜ ዕለት አላቬስን በሰፋ የግብ ልዩነት አምስት ለአንድ ድል አድርጓል። በቡንደስሊጋው ቦሩሲያ ዶርትሙንድን ጨምሮ በርካታ ቡድኖች አቻ በመውጣት ነጥብ ጥሏል። ባየር ሚኒሽን ከታችኛው ዲቪዚዮን ካደገው ቢሊፌልድ ጋር ዛሬ ማታ ተስተካካይ ጨዋታውን ያደርጋል። በፈረንሳይ የቤት ውስጥ ውድድር አትሌት ጉዳፍ ጸጋይና አትሌት ጌትነት ዋለ አሸናፊ ሆኗል። የዓለም ክብር ወሰንን የሰበረችው አትሌት ጉዳፍ በውድድሩ ለረዥም ጊዜ በኢትዮጵያውያን ተይዞ የቆየውን ክብር ወሰን መስበርም ችላለች ስለ ውድድሩና ድሉ ከዶቸቬሌ ጋር ቃለ መጠይቅ አድርጋለች። አብራችን ቆዩም። ሻምፒዮንስ ሊግ ሻምፒዮንስ ሊግ የአውሮፓ እግር ኳስ ፉክክር ነገማታ ሁለት ጨዋታዎች በተመሳሳይ ሰዓት ይከናወናሉ። የጀርመኑ ኤርቤ ላይፕሲጅ የእንግሊዙ አቻው ሊቨርፑልን ይገጥማል። ባርሴሎናና ፓሪስ አንጃርሞም ተቀጣጥሯል። በበነጋታው ረቡ የጀርመኑ ቦሩሲያ ዶርትሙንድ የስፔኑ ሴቪያን እንዲሁም የጣሊያኑ ጁቬንቱስ ከፖርቹጋሉ ፖርቶ ጋር ይፋልማሉ። የፊታችን ማክሰኞ ሳምንት የስፔኑ ሀያል አትሌቲኮ ማድሪድ ከእንግሊዙ ቼልሲ፣ የጣሊያኑ ላትሲዮ ከጀርመኑ ሌላኛው ሀያል ቡድን ባየር ሚንሽን ጋር ይጫወታሉ። በበነጋታው ረቡዕ ዕለት በሚከናወኑ ግጥሚያዎች ደግሞ የጀርመኑ ቦሩሲያ ሚንሽን ግላድባ ከእንግሊዙ ማንቸስተር ሲቲ እንዲሁም የስፔኑ ሪያል ማድሪድ ከጣሊያኑ አታላንታ ቤርጋሞ ጋር ይፋለማሉ። ነገ በሻምፒዮንስ ሊግ ከሊቨርፑል ጋር በሚያደርጉት ግጥሚያ የላይፕሲሹ አሰልጣኝ ጁሊያን ናግልስማን ጥንቃቄ እንደሚያደርጉ አስታውቋል። ምንም እንኳን የሀገራቸው ልጅ የርገን ክሎፕ የሚያሰለጥኑት ሊቨርፑል በፕሪሚየር ሊጉ በተደጋጋሚ ሽንፈት ቢገጥመውም በሻምፒዮንስ ሊግ የረዥም ጊዜ ልምድ ያለው ብርቱ ተፎካካሪ መሆኑን ተናግሯል። ጀርመናዊ አሰልጣን ጁሊያን ናግልስማን የሊቨርፑል የፕሪሚየር ሊግ ደካማ ውጤት ቡዳፔስት ውስጥ ነገ በሚኖረው ግጥሚያ ቦታ እንደሌለው ገልጧል። ቡድኔ የሚገጥመው ከቆሰለ ቡጢኛ ጋር ነው ብዬ ማስጠንቀቅ የሚያስፈልገኝ አይመስለኝም ሲሉ ዛሬ ተናግሯል። በሻምፒዮንስ ሊጉ የውጤት ቀውስ የለው። አለባቸውም በፕሪምየር ሊጉ እንጂ ሲሉም ሊቨርፑልን በጥንቃቄ እንደሚመለከቱ ይፋ አድርጓል። የናግልስማን ላይፕሲግ ሊቨርፑልን ነገ ቡዳፔስት ሃንጋሪ በሚገኘው ፑሽካሽ አሬና ስቴዲየም የሚገጥመው ያለ ስዊድናዊው ጨዋታ ፈጣሪ ኤሚል ፎርስቤርግ ነው። ኤሚል ከጉልበት ጉዳቱ አሁንም አላገገመም። በኤሚል ምትክ ዳኒ ኦልሞ የአማካይ አጥቂ ክፍሉን ከዩሱፍ ፖልሰንና ክሪስቶፈር ንኩንኩ ጋር ይሸፍናል ተብሎ ይጠበቃል። በሊቨርፑል በኩል ወሳኝ ተጫዋቾቹ መጎዳታቸው በሻምፒዮንስ ሊጉ ላይም ተጽዕኖውን እንዳያሳርፍ አስግቷል። ዋናው ተከላካይ ቪርጂል ቫንጂክ፣ ጆ ጎሜዝና ጆ ማቲፕ በጉዳት እየተሰለፉ አይደለም። ምናልባት ዮርጌን ክሎፕ አዲስ ያስፈረሙት ኦዛን ካባክን በተከላካይ መስመር ያሰልፉ ይሆናል። ናት ፊሊፕስ ገብቶም አምበሉ ጆርዳን ሄንደርሰን ወደ አማካይ መስመሩ ሊመለስም ይችላል። ሁሉንም ታዲያ ነገ መመልከት ነው። የአውሮፓ ሊግ 32 ቡድኖች የሚያከናውኗቸው ግጥሚያዎችም ሐሙስ ይጀምራሉ። አርሰናል ከቤኔፊካ፣ ሬድ ስታር ቤልግሬድ ከኤስ ሚላን፣ ሪያል ሶሴዳድ ከማንቸስተር ዩናይትድ እንዲሁም ሊል ከአያክስ ጋር የሚያደርጓቸው ጨዋታዎች ይጠበቃሉ። ላይስተር ሲቲ ከስላቪያ ፕራህ፣ ባየር ሌቨርኩሰን ከያንግ ቦይስ እንዲሁም ቶትናም ሆትስበር ከቮልስቡርግ ጋር የሚጫወቱት ሐሙስ እለት ነው። እንግሊዝ ፕሪምየር ሊግ ቸልሲ ዛሬ ማታ ከኒውካስል ጋር ይጋጥማል። ቸልሲ ጀርመናዊው አሰልጣኝ ቶማስ ቱልን ከፈረንሳይ ካስ መጣ በኋላ ለተደጋጋሚ ድል በቅቷል። ቸልሲ በቶማስ ቱል ስር ሆኖ ባደረጋቸው አምስት ጨዋታዎች አንድም ጊዜ አልተሸነፈም። አራት ጊዜ በተከታታይም ድል አድርጓል። ቸልሲ በፕሪምየር ሊጉ ከመሪው ማንቸስተር ሲቲ በ14 ነጥብ ተበልጦ አምስተኛ ደረጃ ላይ ይገኛል። ከበላዩ ሊቨርፑል 40 ነጥብ ይዞ አራተኛ ነው። ግን ቸልሲ እንደ ማንቸስተር ሲቲ አንድ ተስተካካይ ጨዋታ ይቀሯል። ከዚያም ላይስተር ሲቲ በ46 ነጥብ ሶስተኛ፣ ማንቸስተር ዩናይትድ በተመሳሳይ 46 ነጥብ ግን ግብ ክፍያ ተበልጦ ሁለተኛ ደረጃ ላይ ይገኛሉ። ማንቸስተር ዩናይትድ ቅዳሜ ዕለት ከዌስት ብሮሚች ጋር ባደረገው ግጥሚያ አንድ እኩል ተለያይቶ ነጥብ ተጋርቷል። ማንቸስተር ሲቲ 53 ነጥብ ይዞ በደረጃ ሰንጠረዡ ላይ ተኮፍሷል። ሌላው ትናንት በተከናወነ ግጥሚያ አርሰናል ሊድስ ዩናይትድን አራት ለሁለት አንቆ ታቁቷል። አርሰናል 34 ነጥብ ይዞ አስረኛ ደረጃ ላይ ይገኛል። ፉላም፣ ዌስት ብሮሚች እና ሼፊልድ ዩናይትድ ከ18ኛ እስከ 20ኛ የመጨረሻ ደረጃ ተደርድሯል። ቡንደስሊጋም በጀርመን ቡንደስሊጋ የሳምንቱ መጨረሻ ግጥሚያዎች በአብዛኛው ባቻ ውጤት ነበር የተጠናቀቁት። ትናንት ፍራንክፉርት ክሎንን ሁለት ለዜሮ እንዲሁም አርብለት ላይፕዚግ አውግስቡርግን ሁለት ለአንድ ከማሸነፋቸው ውጭ አጠቃላይ ጨዋታዎቹ ባቻ ተጠናቋል። ትናንት ቮልስቡርግ ከቦሩሲያ ሚንሽንግላድባህ ያለምንም ግብ ተለያይቷል። ቅዳሜ ዕለት በነበሩ ግጥሚያዎች ዩኒዮን ቤርሊን ከሻልክ ጋር እንዲሁም ብሬመን ከፍራይቡርግ ዜሮ ለዜሮ ወጥቷል። ቦሩሲያ ዶርትሙንድ ከሆፍንሃይም ብሎም ባየር ሌቨርኩሰን ከማይንትስ ጋር በተመሳሳይ ሁለት እኩል አጠናቋል። ሽቱትጋርት ከሄርታ ቤርሊን ጋር ያደረገው ጨዋታም የተጠናቀቀው አንድ እኩል በሆነ ውጤት ነው። ቡንደስሊጋውን ባየር ሚንሽን አንድ ተስተካካይ ጨዋታ እየቀረው በ48 ነጥብ ይመራል። ላይፕሲጅ በ44 ይከተላል። አይንትራክት ፍራንክፉርት እንደ ቮልስቡርግ 39 ነጥብ አለው፣ በግብ ክፍያ ልዩነት ግን ደረጃው ሶስተኛ ነው። ሻልከ፣ ማይንትስ ና አርሜኒያ ቢሌፌልድ ዘጠኝ 14ና 17 ነጥብ ብቻ ይዘው በደረጃ ሰንጠረዡ ከታች አስራ ስምንተኛ እስከ አስራ ስድስተኛ ላይ ይገኛሉ። አትሌቲክስ ፈረንሳይ ቫልደሩይ ውስጥ በተከናወነው የአዳራሽ ውስጥ አትሌቲክስ ፉክክር ኢትዮጵያውያን ድል ቀንቷቸዋል በ1500 ሜትር የወንዶች ውድድር ጌትነት ዋለ 3 ደቂቃ ከ35.54 ሰከንድ በመሮጥ አንደኛ ወጥቷል ሌላኛው ኢትዮጵያዊ አትሌት ለሜቻ ግርማ በ6 ማይክሮ ሰከንዶች ተበልጦ የሁለተኛ ደረጃን ይዟል በሴቶች የ800 ሜትር የሩጫ ፉክክር ደግሞ አትሌት ጉዳፍ ጸጋይ በኢትዮጵያውያን ተይዞ የነበረውን ክብረ ወሰን በመስበር አሸንፋለች ጉዳፍ ውድድሩን ለማጠናቀቅ የፈጀባት ጊዜ አንድ ደቂቃ ከሃምሳ ሰባት ነጥብ ሃምሳ ሁለት ሰከንድ ነው። አትሌት ጉዳፍ ጸጋይን ከድሉ በኋላ የፓሪሷ ወኪላችን ሃይማኖት ጥሩነህ አነጋግራታለች። ምን አይነት ስም የፈጠረብሽ፣ ስለውድድሩ፣ ስለውጤትሽ ሲዋጭሩ ግለጭለን። በአሁኑ ሰዓት በጣም ቆንጆ ፐርፎርማንስ ላይ ነው የነበርኩት። ያው ለሪኮርዱ ተዘጋጅቼ ነበር ወደዚህ የመጣሁት። ቢሆንም ግን ከአራት ቀን በፊት ትንሽ አሞኝ ስለነበረ ሪኮርዱ እንዳላጣው ፈርቼ ነበረ እግዚአብሔር ረቶኝ ያው ሪከርዱን ሰብሬዋለሁ። ያን እንድሰብር ደግሞ ፔስ ሚከሬ ሩት መሸሻ ትባላለች። እሷን አግዛኛለች፣ አመሰግናታለሁ። ዛሬ ያው ስምንት መቶ ብዙም ፊልድ አይደለም ስፒድ ሆነኛል በማለት ነበር የገባሁት። ግን ቆንጆ አቋም ላይ ስለሆንኩ የኢትዮጵያ ሪከርድ ለመስበር ነበር ወደዚህ አቅንቼ የመጣሁት። ከሻምስ ነው በኋላ ያው እግዚአብሔር ረቶኛል። ዛሬም ናሽናል ሪከርድ ነው የሰበርኩት፣ ለብዙ አመታት ተይዞ የነበረው እንግዲህ የ1500 ሜትር የቤት ውስጥ ውድድር ያለም ሪከርድ በሰበርሽበት ከጥቂት ቀናት በኋላ ነው የዚህ የ800 ሜትር ርቀት ውድድርም እዚሁ ፈረንሳይ ውስጥ ያደረግሹ እና የኢትዮጵያ ናሽናል ሪከርድም የሰበርሹ እነዚህ ቀናቶች ደግሞ በጣም ቅርብ ናቸው እና ምናልባት ውድድር ማሸነፍ ሊከብደ አይችል ይሆናል ግን ሪከርድ መስበር ግን ከባድ ነው እና ምናልባት የሞራል ነበረ የሳምንት ውስጥ የነበረው ደስታም ለውጤቱ ማማር ከፍተኛ አስተዋጽኦ ነበረው ማለት ይቻላል ልክ ነሽ ከባድ ነው ቀኖች ነው ግን ቢሆን እንደነገርኩሽ ይህንን ውጤት የትሬኒንግ ውጤት ነው። በጣም ነው የሰራሁት ዘንድሮ ሆቴል ላይ ገብተን በጣም በጥሩ ሁኔታ ነው ኮንዲሽናችን በመጠበቅ የምንገኘው። በዚህ አጋጣሚ ኦሎምፒክ ኮሚቴ ፌዴሬሽንም ማመስገን እፈልጋለሁ። በጣም ነበር ሲሰራ የነበርኩት እቅድ የነበር ያው የትሬኒንግ ነው ሎድ ትሬኒንግ በመስራቴ ነው ይህንን ስኬት ላመጣው የቻልኩት። ይሄ ርቀት በጣም ከባድ ነው። በጣም አትሌቶችን የሚፈትን ነው እና አሁን ደግሞ ቀጣይ የኦሎምፒክ አመት ነው። በዚህ ርቀት ደግሞ በጣም ተፎካካሪ አትሌቶች አሉ። ገንዘቤ ዲባባንም፣ ሰይፋናሰንም የኬንያም አትሌቶች በዚሁ በጣም ጠንካራ ፎክር የሚያደርጉ አትሌቶች ናቸው እና ይሄ ዘንድሮ ውጤትሽ እንግዲህ በኦሎምፒክም ሆነ ቀጣይ በሚደረጉ ውድድሮች ላይ እንደው ምን አይነት ጉልህ ተጽዕኖ ፈጥሮ በአንቺም ውጤት ላይ ከፍተኛ የሆነ አዲስ ውጤትን ሊያመጣ ይችላል። በሀገርም ደረጃ የምንጠብቀው ነገር ይኖራል ከአሁኑ በኋላ። ትልቁ ቅዴ መጀመሪያ ኦሎምፒክ ነው። ከዚህ በፊት ምንም አይነት ሂስትሪ የለኝም በኦሎምፒክ። ስለዚህ ፎከስ አርጌ የምሰራው ለኦሎምፒክ ነው። አንድ ቀን ግን ያው ሪከርድ አምስት ሺ ወይም ሺ አምስት መቶ አውትደር እሞክራለሁ ብዬ አስባለሁ። በተለይ ገንዘቤ በጣም ማደንቃት አስተማሪ ከምላቸው አንዷ ናት። ሪከርድ ብቻ ሳይሆን ኦሎምፒክ፣ ዓለም ሻምፒዮና፣ ማደሊያ ማምጣት እንደሚቻል ያስተማረችን ታላቅ አትሌታችን ናት። ስለዚህ አንድ አትሌት ደግሞ በደንብ ሰርቶ ጠንክሮ ጠንካራ አትሌት ሲያሸንፍ ነው ትክክለኛ አቋም ላይ ነኝ፣ የልፋቴ ውጤት አግኝቻለሁ ማለት ነው የሚችለው። እና እኔም ያው ቅዴ ለማሸነፍ ነው። አትሌት ጉዳፍ ጸጋዬ ባለፈው ሳምንትም በአስደናቂ አጨራረስ የ1500 ሜትር የሩጫ ፉክክሯን ክብር ወሰን በመስበር ነበር ያሸነፈችውም። ከጥቂት ቀናት በፊት ተካሂዶ በነበረው የሊዮቫ የአዳራሽ ውስጥ የ3000 ሜትር የሩጫ ፉክክር አትሌት ጌትነት ዋለም የዓለም ክብር ወሰን ለመስበር ለጥቂት ነበር ያመለጠውም። አድማጮች፣ የስፖርት ጥንቅራችን በዚሁ ይጠናቀቃል። ለዝግጅቱ ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።